በኢትዮጵያ ሶማሌና በኦሮሚያ ክልሎች አዋሳኝ ድንበሮች ላይ በተከሰተው ግጭት በሺዎች የሚቆጠሩ ከቀያቸው መፈናቀላቸውና በመቶዎች ደግሞ ሕይወታቸውን ማጣታቸው ስንዘግብ ቆይተናል። አሁንም ግጭቱ እንደቀጠለ ከአካባቢው የሚደርስን መረጃ ያመለክታል። የፌዴራል መንግስት ችግሩን ለመፍታትና ተጠርጣሪዎችን ወደፊት ለማምጣት ችላ ብለዋል በሚል የሚተቹ ብዙዎቹ ናቸው። የኢትዮጵያ የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ በግጭቱ የተሳተፉ ግለሰቦችን መንግስታቸው በቁጥጥር ስር እያዋለ እንደሚገኝ ተናግረዋል። በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች፣ በተለይም ደግሞ በምስራቅ ሐረርጌ የነበረው አወዳይ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ 54ቱ በክልሉ የተያዙ ነበሩ። 54 ተጠርጣሪዎች በኦሮሚያ ክልል እስታካል ቁጥጥር ስር የዋሉበትና ለፌደራል ተላልፎ የተሰጡበት ሁኔታ ነበረ። አርባ አረቱን ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌዴራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ ዘጠና ስምንት ናቸው። ከዘጠና ስምንቱ ግን አምሳ አራቱ በፌዴራል ፖሊስ ምርመራ ስር ናቸው። ቀሪው ግን አርባ አራቱ የፌዴራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንዲሄዱ እና በክልል እንዲታይ እየተደረገ ያለበት ሁኔታ አለ። በኢትዮጵያ ሶማሌ በኩል በፌዴራል ፖሊስ በኩል የተለዩ 29 ተጠርጣሪዎች ነበሩ። ከ29 ውስጥ እስካሁን አምስት ሰዎች በቁጥጥር ስር እንደዋሉና ቀሪ 24ቱን በቁጥጥር ስር ለማዋል የፌዴራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በተጠቀሰው አካባቢ በተነሳው ግጭት የኢትዮጵያ ሶማሌ ልዩ ፖሊስ መሳተፉ በተጎጂዎችም ሲነገር፣ የኦሮሚያ ክልላዊ መንግስትም የግጭቱ መንሴ የድንበር ጉዳይ ሳይሆን የታጠቀ ኃይል ሰው እየገደለ እና እያፈናቀለ ይገኛል እያለ ባለበት ወቅት እስካሁን ከሶማሌ ክልል አምስት ሰዎች ብቻ በቁጥጥር ስር መዋላቸው ጥያቄ አስነስቷል። የሁለቱም ክልሎች አስተዳደር የኢህአደግ አባልና አጋር ድርጅቶች በመሆናቸው አንዱ ክልል ጥፋት ካጠፋ ኢህአደግ እንዳጠፋ ይቆጠራል ይላሉ የህግ ባለሙያው አቶ ተማም አባቡልኩ። ስለዚህም ለተፈጠረው ጥፋት ኢህአደግ ማድረግ አለበት ያሉትን ለዶችቬሌ ተናግረዋል። ይሄ ህዝብ ይሄ ነውርም ነው እኮ ባይዘው ህዝብንም መናቅ ነው የሚሆነው። በሌላ ሀገር እኮ ሶስት ሰው ሁለት ሰው እንዲህ ሆነ ተብሎ ነው መንግስት ስልጣን የሚለቀው። አሁን ይሄ እውነቱን ለመነጋገር በዚህ ጉዳይ ላይ የኢትዮጵያ መንግስት የኢትዮጵያን ህዝብ ተጠይቀው ስልጣን ካለቀቀ በቀር ኢትዮጵያ ውስጥ ስድር የተበየነ ሶስት ሰው አራት ሰው አስረህ የምትልበት አደለም። ኦሮሞ ላይ ዘር የማጽዳት ጉዳይ ነው የተፈጸመው። የኦሮሞ ህዝብ ከሆነ ቦታ አጠቃላይ አጥፍተህ በማውጣት ዘር ባይዘው የዘር ማጥፋት ማለት የሆነ ዘር ለማጥፋት ብለህ አንድ ሰው መግደል ነው የሚለው ህጉ። ከዛ አንጻር እኮ በኦሮሞ ላይ ነው የተፈጸመው በሌሎች ሁ በህዝቦች መንገድ ላይ የደብደቡ ጉዳይ እያንዳንዱ በሶማሌና በምናም ተፈጸመው የሚባለው እኮ በሰብአዊነት ላይ የሚፈጸመው ወንጀል ነው የተፈጸመው። መንግስት የተቋቋመበት አላማ ህዝብን ከውጭ ወራሪ መከላከል ነው። አልተከላከለም፣ ታይቷል። ከዚህ በፊት በጋምቤላ አሁን ደግሞ በሶማሌ በኦሮሞዎች ላይ የተፈጸመው ጉዳይ ታይቷል። የብስ በሳጭ አልተከላከለም። ስለዚህ የመንግስት መሰረታዊ አላማ አላም አላም ና ሞራላዊም ህጋዊም ብቃት ስለሌለው የኢትዮጵያ መንግስት የኢትዮጵያን ህዝብ ይቅርታ ጠይቆ ዛሬ የሆኑ ስልጣን መልቀቅ ነው ያለበት ብዬ ነው የምለው በሺዎች የሚቆጠር ህዝብ በማፈናቀልና ንብረት በማውደም የተጠረጠሩት ሰዎች ሰዎች ከተጠቀሰው ቁጥር በላይ መሆናቸውን የጠቆሙት የኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ተጠርጣሪዎችን ወደ ህግ የማቅረብ ስራ የክልሎችም ኃላፊነት መሆኑን አጽንኦት ሰጥተዋል። የክልሎችን እና የማህበረሰቡን ትብብር የሚጠይቀው ፌዴራል መንግስቱ አቅም አጥቶ እንዳልሆነ አቶ ተማም ይናገራሉ። ምክንያቱንም ሲያብራሩ አንደኛው ይህን የሰሩት እሱ ያደራጃቸው ታጣቂ አካላት ናቸው። ከውጭ የመጡ ሰዎች አይደሉም፣ የሱ መንግስት አካላት ናቸው። እነዚህን አካላት ወይ እሱ ራሱ ሰው ላይ ለቀዋል ማለት ነው፣ ወይም ደግሞ እያወቀ ይሁንታ ሰጥቷቸዋል ማለት ነው። በዶችቤሌ ፌስቡክ ገጽ ላይ ጆቴ ገመችው በሚል ስም ግጭቱን ያስነሳ አካል ማን እንደሆነ እየታወቀ ለምን ይህን የመሰለ ድራማ መስራት አስፈለገ መንግስት ጉዳዩ ነፃ ነው ለማስባል ነው በማለት ጠይቋል።